በድሬዳዋ በተለምዶ መስቀለኛ በሚባለው ሰፈር ሰርግ ላይ በተፈጠረ ድንገተኛ የተፈጠረ ድንገተኛ ግጭት አድማሱን አስፍቶ ለሦስት ቀናት በአካባቢው ውጥረት አስፍኗል። በግጭቱ መንስኤነት የተለያዩ ምክንያቶች እየተነገሩ ሲሆን እስከ ዛሬ ጠዋት ድረስ በአካባቢው የተኩስ ድምፅ እየተሰማ ነው ተብሏል። በግጭቱ እስካሁን ቁጥራቸው ያልታወቀ ሰዎች ቀላልና ከባድ የመቁሰል አደጋ ደርሶባቸዋል። ከገንደ ተስፋ ወደ መስቀለኛ የሚወስደው መንገድ አሁንም እንደተዘጋ ሲሆን የአካባቢው ተማሪዎችም የአስረኛ ክፍል ሞዴል ፈተና መውሰድ አለመቻላቸው ታውቋል አዲስ ቸኮል ተጨማሪ አለው ባለፈው እሁድ ግንቦት አራት ቀን 2011 ዓ ም በድሬዳዋ ሳቢያን መስቀለኛ ሰፈር አካባቢ በነበረ የሰርግ ዝግጅት ላይ ሆን ብለው ሰርጉን ለማወቅ ሞክረዋል ባሏቸው ሶስት ወጣቶች ላይ ጥቃት ተፈጽሞባቸዋል ይህን ጥቃት የፈጸሙ የመስቀለኛ አካባቢ ወጣቶችን ለመበቀል ከገንደ ተስፋ ተሰብስበው የመጡ ወጣቶችም በበኩላቸው በሰርጉ ታዳሚዎች ላይ ጥቃት ፈጽመዋል ተብሏል። በግጭቱ መንስኤ ላይ የተለያዩ ሀሳቦች ይነገራሉ። የሰርጉ ታዳሚዎች ሰርጉን አጅበው በሚሄዱ ሞተር ብስክሌቶች ላይ ፎርስ በተባሉ ባለሶስት እግር ተሽከርካሪ የተሳፈሩ የገንደ ተስፋ ወጣቶች መንገድ በመዝጋት ሆን ብለው ሰርጉን ለማወቅ ሞክረዋል ይላሉ። ከገንደ ተስፋ ነዋሪዎች አንዱ እንደሚገልጸው ግን የገንደ ተስፋዎች ወጣቶች የጾም መፍቻ ሰዓት ደርሶባቸው ወደ ሰፈራቸው እየተጣደፉ እያለ ነበር መንገድ ዘጋችሁ በሚል ጥቃት የደረሰባቸው። ይህ ባለመግባባት የተፈጠረ የሚመስለው ግጭት ግን በመወያየት በአጭር ይቀጫል ተብሎ ቢገመትም በአካባቢው ውጥረት እንደነገሰ ሶስት ቀናትን ይዟል። የሳተናው አባል የሆነ የገንደ ተስፋ ነዋሪ ወጣት ወንደሰን ባልታወቁ ወጣቶች ዛቻ ቤቱ እንደለቀቅ አስታውቋል። ከገንደ ተስፋ ወደ መስቀለኛ የሚወስደው መንገድ በመዘጋቱም የአስረኛ ክፍል ሞዴል ተፈታኞች ሳይፈተኑ እንደቀሩ የአካባቢው ነዋሪ ወጣት ሙራር ተናግሯል። ላለፉት ሶስት ቀናት በተለይ ምሽት ምሽት ላይ ከፍተኛ የተኩስ ድምፅ በተደጋጋሚ ይሰማል። ቁጥራቸው በውል ባይታወቅም በድብደባ ከባድና ቀላል የመቁሰል አደጋ የደረሰባቸውም በርካቶች ናቸው። የኦሮሞ ዴሞክራሲያዊ ፓርቲና የአማራ ዴሞክራሲያዊ ፓርቲ አመራሮች እንዲሁም የጸጥታ አካላት የአካባቢው ወጣቶች እንዳነጋገሩ ቢነገርም በተጨባጭ ትርጉም ያለው መሻሻል ግን አልታየም። በዛሬው ዕለት አንድ የገንደ ተስፋ ወጣት ጉዳት ደርሶበት ሆስፒታል እንደገባ ሲነገር፣ ጥቃቱ እንዴት ደረሰ በሚለው ላይ ግን የተለያዩ አመለካከቶች ናቸው ያሉት የገንደ ተስፋ ወጣት ሙራድ እንዲህ ይላል። ስብሰባ አካባቢ ላይ ዛሬ ጠዋት የተደረገ ነገር በጣም የሚያሳዝን ነው። አሁን ከተለያዩ ቦታዎች ተሰብሶ ነው የመጡት። ገጀራና ምናምን ይዞ ገንዘብ ስራን እናፋናቅላለን በማለት ነው ገንዘብ ስራ ላይ የተዘመጩ ያለሁት ማለት ነው። በሌላ በኩል የሳተናው ነው የድሬዳዋ ወጣቶች ማህበር ሊቀመንበር ወጣት ሲሳይ ይሄ ስህተት ነው ይላል። እስከለኛ ድረስ በፖሊስ መተው የተቀመጡትን ልጆች እዚ አካባቢ ለሊቱ ሙሉ ሲጠብቁ ነው ያደሩት ልጆቹ ኢንፎርሜሽን ደርሶን ማለት ነው። እኛም ያለን ኢንፎርሜሽን ለፖሊስ ተናግረናል። ብሔራዊ ደህንነቱም አለን። ስለዚህ

መስቀለኛ አካባቢ ነው እነሱ እየጠበቁ ያሉ አይደል እኮ። ፖሊስም መከላከያም አለ። በቀላሉ ሊበርድ የሚገባው ግጭት ለምን እስካሁን አልተፈታም የሚለው ላይ ወጣት ሲሳይ ና ወጣት ሙራድ የተለያየ አቋም ና ያላቸው ወጣት ሲሳይ ለፖሊስ ኮሚሽንም አለ ለፖሊሶች ና ፌዴራል መከላከያም አለ ና መበተን ሲቻል ተሰብስቡ ሰው እዛኛው ግሩፕ ና እዛኛው ግሩፕ ተሰብስቡ እነሱ መሀል ያለ ንጉራነት ምንድን ነው አስፈላጊነቱ? መበተን ካለበ መበተን ነው። ተማደኛ ካለ አስፈላጊ ማቅረብ ነው።

ሆን ብሎ ተደራጅቶ ማለት ነው። ይህ የምንድና ስራ ነው እንጂ እዚህ የሃይማኖት አይወክላቸውም የትኛም ሃይማኖት አሁን የክርስትና የክርስቲያኖች ህቶታችንና ቦታታችን ዛሬ ከገንደተስፋ ማህበረሰብ ጋራ ለማ አንተ ሲወጡ ሄዶ እየተነጋገሩ ነበረ ከመከላከያ ጋር። እኔ እንደ ወንድማሞችነትና ገንደተስፋ መሆን መስቀለኛ የሆነ ወንድማሞች ናቸው ሳይሆን ከ ሀያ አመት እና ከሰላሳ በላይ አመት አብረው የኖሩ ናቸው። አብረው የበሉ ሰዎች ናቸው። አብረው የሚኖሩ ሰዎች ናቸው። አብረው የሚነግዱ ህዝቦች ናቸው። ስለዚህ እንደዚህ አይነት ጠቃቅን ነገር በሽምግልና ሳይሆን በአንድ ሰው ግለሰብ የዶኮ የሚሳታ ችግር ስለሆነ ይህንን ከገን በማድረግ የራሱን አጀንዳ የሚያራምድ አካል ስላለ እኔ እንደ ወንድማማችነት ከዚህ እንዲቆጠቡ ነው ማሳቸው እ እንደ ወንድማማችነት ወጣት ሲሳይም ሆነ ወጣት ሙራድ ግጭቱ የብሄርም ሆነ የሀይማኖት መልክ ሊሰጠው አይገባም ባይ ናቸው። የግጭቱ መንስኤም የትም ቦታ ሊያጋጥምና በቀላሉ ሊፈታ የሚችል ተራ ለመግባባት ሊሆን ስለመቻሉም ይስማማሉ። በጉዳዩ ዙሪያ ከፖሊስ መረጃ ለማግኘት ያደረጉት ተደጋጋሚ ሙከራ የፖሊስ ኮሚሽነሩ እና የሕዝብ ግንኙነት ኃላፊው በድሬዳዋ ባለመኖራቸው ሊሳካ አልቻለም። የፖሊስንና የአስተዳደሩን አመራሮች አስተያየት እንዳገኘን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።